ሳለፍነውና እያለቀ ባለው ዓመት የእግዚአብሔር ቸርነት በስቶልን በእሱ እርዳታ እያንዳንዱን ቀን አልፈን እነሆ ለአዲስ ዓመት እየበቃ ነው። ቸሩ አምላካችን ለዚህ ስላበቃን፣ ዓለም አቀፉ የአድቬንቲስት ሬዲዮ መጪው ዓመት በመንፈስ የምንሞላበት ወደ ጌታ ምጽዓት የምንቀርብበት ታላቁን መከራ በድል የምንወጣበት የክርስቶስን ምጽዓት የምናይበት ይሆን ዘንድ ለአድማጮቻችን ይመኛል። መልካም አዲስ ዓመት። ዓመቱን በቸርነትህ ከለልከው በቸርነትህ ዓመታትን ታቀዳጃለ መዝሙር 65 አስራ በዚህ ዓመት ስላደረገን ታላቅ በረከት እና መጪውን ዓመት ደግሞ በእግዚአብሔር ጸጋ የምንዘልቅበትን ኃይል የምናገኝበት የተለየ ፕሮግራም ይዘንላችሁ ቀርበናል። ፓስተር ተመስገን ይህንን ግሩም ድንቅ ፕሮግራም ይዘውልን ቀርበና ቀርበዋል። በሚኖረን ጊዜ የእግዚአብሔር ቸርነትና ምሕረት አብሮን እንዲሆን እንጸልያለን። አሁን ወደ ፕሮግራሙ እናበራለን። በክርስቶስ ኢየሱስ የተወደዳችሁ ውድ የፕሮግራም ተከታታዮች በሙሉ ባላችሁበት ሁሉ የክርስቶስ ኢየሱስ ሰላምና ጸጋ ይብዛላችሁ ለማለት እወዳለሁ። እግዚአብሔር ዓመቱን ሁሉ እንኳን ረዳችሁ፣ እንኳን ጠበቃችሁ፣ እንኳን ተሸከማችሁ ለማለትም እወዳለሁ። ይህ በልዩ ፕሮግራም የቀረበ የዓመቱ መጨረሻ ፕሮግራም ነው። አቤኔዘር በሚል ርዕስ እግዚአብሔር እስከ ዛሬ ድረስ ረድቶናል ወይም እስካሁን ድረስ ረድቶናል ብለን እግዚአብሔርን የምናመሰግንበት ሳምንት ነው። በተለየ ሁኔታም በእግዚአብሔር ፊት ስለ ራሳችንም ስለ ሕዝባችንም ስለ ቤተ ክርስቲያንም ስለ ሀገርም ንስሐ የምንገባበት ሳምንት ነው። በእግዚአብሔር ፊት የሚቻለው ሰው ሁሉ በጾምና በጸሎት የሚቆይበት ሳምንት እንዲሆን እናደፋፍራችኋለን። እግዚአብሔርን የምንለምንበት እግዚአብሔርን ስለ ራሳችን፣ ስለ ህዝባችን፣ ስለ አገራችን፣ ስለ ቤተ ክርስቲያን ስለ ምድራችንም የምንለምንበት የእግዚአብሔርንም ምሪት የምንጠይቅበት ጊዜ ይሆንልናል። ስለዚህ ልዩ እድል ነው ወገኖቼ፣ ይህን ልዩ እድል እንድንጠቀም ልዩ ጥሪ ያደርግላቸዋል። በጌታ ፍቅር ይህ ፕሮግራም ዛሬ ሁለተኛው ፕሮግራማችን ነው። አቤኔዘር በሚል ፕሮግራም ስር በዘሌዋውያን ምዕራፍ ሀያ ሦስት ውስጥ የእግዚአብሔር ቃል ለእግዚአብሔር እስራኤላውያን ሊጠብቁ የሚገቧቸው በዓላት እንዳሉ ይናገራል። እነዚህ በዓላት በድሮ በብሉይ ኪዳን ዘመን የእስራኤል ህዝብ እግዚአብሔር ያደረገላቸውን ነገር የሚያስታውሱበት በእግዚአብሔር ፊት በየዓመቱ ጊዜውን ጠብቀው የሚቀርቡበት በዓል ነበር። አንድ በዓል አይደለም፣ የተለያዩ በዓላት ነበሩ። እስቲ ላንብ እወዳለሁኝ ከዘሌዋውያን ምዕራፍ ሃያ ሦስት ላይ አንብና ከዛ በኋላ ጸሎት በማድረግ ወደ እግዚአብሔር ቃል ጥናት እንሄዳለን። እንዲህ ይላል ከቁጥር አንድ ጀምራለሁ። እግዚአብሔር ሙሴን እንዲህ አለው፣ ለእስራኤላውያን እንዲህ ብለህ ተናገር የተቀደሱ ጉባኤዎች ብላችሁ የምትቀድሷቸው የተመረጡ የእግዚአብሔር በዓላት እነዚህ ናቸው ብሎ ዝርዝር ነገረው እግዚአብሔር ለሙሴ፣ ሙሴ ደግሞ ለእግዚአብሔር ሕዝብ ይናገራል። እንጸልይ። በዘመናት መካከል ጸንተህና ከብረህ የምትኖር ዘመን የማይሽርህ ጊዜ የማይለውጥህ አምላካችን እግዚአብሔር እናመልካሃለን እንሰግድልሃለን፣ እናከብረሃለን። ይህን ዓመት ጌታ ሆይ በምህረትህ በቸርነትህ ረድተህን፣ ተሸክመህን፣ ተንከባክበህን፣ ቅጥር ሆነህልን ሚያስፈልገንን እንደ ምህረትህ ባለጠግነት ሳታጓድልብን በታማኝነትህ ተሸክመህ ለዛሬ ቀን ለዚህ ለዓመቱ መጨረሻው ሳምንት ስላበቃህን በጌታችን በኢየሱስ ስም እናመሰግንሃለን። ጌታ ሆይ ይህ ሳምንት ደግሞ ወደ አንተ የምንቀርብበት ሳምንት ይሁንልን። ንስሐ የምንገባበት ሳምንት ይሁንልን። ከአንተ ጋር ፍጹም የምንታረቅበት ሳምንት ይሁንልን። ቃል ኪዳናችንን የምናድስበት ሳምንት ይሁንልን። እግዚአብሔር አምላክ ፊትም ወደ እኛ የሚመለስልን ሳምንት ይሁንልን። እንደ ግለሰብ የምንታሰብበት፣ እንደ ቤተ ክርስቲያን፣ እንደ ሀገር፣ እንደ ቤተሰብ የምንታሰብበት ሳምንት ይሁንልን። መንፈስህ በኃይል በእኛ ላይ የሚወርድበት ሳምንት ይሆንልን። አዲሱን ዓመት ስንሻገርበት ጌታ ኢየሱስ አንተም በመታመን በአንተ ምሕረት፣ በአንተ ጥላ፣ በአንተ ምሪት እንዲሆንልን እለምናሃለን። አሁን እኔ ደካማ ባሪያህ ቃልህን ስከፍት የመንፈስህ እሳት በእኔ ላይ እንዲሆን ጌታ ሆይ ጸጋህ በእኔ ላይ እንዲሆን ለእኔም ለሕዝብህም ያለምንም መከልከል ቃልህን እንድትናገረን የልብህን እንድታስተምረን ለምንሃለው። ክብርም ውዳሴም እልልታም ሁሉ ለአንተ ለሚገባህ ለአምላካችን ብቻ ይሁን በጌታችን በኢየሱስ ስም አሜን። አቤነዘር፣ እግዚአብሔር እስከ ዛሬ ድረስ ረድቶናል። እንግዲህ እንዳልኳችሁ እግዚአብሔር ለሙሴ የተለያዩ የእግዚአብሔር በዓላት የሚባሉ በብሉ ክዳን ዘመን የሚከበሩ አሁን በዚህ በአዲስ ክዳን ዘመን ከአንዱ በስተቀር የምናከብረው የለም፣ ግን እናስታውሳቸዋለን። ያኔ እግዚአብሔር በተለያየ ጊዜ በታሪካቸው ውስጥ ያደረገላቸውን የሚያስቡበት ጊዜ ነበር። የመጀመሪያው ዘሌዋውያን ምዕራፍ 23 ቁጥር 3 ላይ ነው ያለው። ሥራ የምትሰሩበት ስድስት ቀን አላችሁ ሰባተኛው ቀን ግን የረፍት ሰንበት የተቀደሰ ጉባኤ ዕለት ነው የእግዚአብሔር ሰንበት ስለሆነ በምትኖሩበት ስፍራ ሁሉ ምንም አይነት ስራ አትስሩበት ይላል የመጀመሪያው በዓል ይህኛው በዓል ገና ኃጢአት ሳይገባ በኤደን ገነት የተሰጠ በዓል ነው በየሳምንቱ ስድስት ቀን ስራችሁን ትሰራላችሁ። ሰባተኛው ቀን ግን የአምላካችሁ የእግዚአብሔር ሰንበት ስለሆነ ምንም ስራ አትስሩበት፣ እረፉ። የተቀደሰ ጉባኤ፣ የእግዚአብሔር ጉባኤን የምታካሄዱበት ቀን ይሁንላችሁ ይላል። ይሄ ዛሬም ለስሙ ሁሉ የሚሰራ የተደነገገም ነው። ከዚያም ጌታ ቀጥሎ እንዲህ አለው። የተመረጡ የእግዚአብሔር በዓላት ብላችሁ በተወሰኑላችሁ ጊዜያት የምታውጇቸው የተቀደሰ ጉባኤዎች እነዚህ ናቸው። የመጀመሪያው ወር በገባ በአስራ አራተኛው ቀን ምሽት የእግዚአብሔር ፋሲካ በዓል ይጀምራል። በዚያ ወር በአስራ አምስተኛው ቀን የእግዚአብሔር የቂጣ በዓል ይጀምራል። ሰባት ቀንም ያለ እርሾ የተጋገረ ቂጣ ትበላላችሁ። በመጀመሪያው ቀን የተቀደሰ ጉባኤ አድርጉ። የዕለት ተግባራችሁንም አታከናውኑ። ሰባት ቀን በሰዓት የሚቃጠል መሥዋዕት ለእግዚአብሔር አቅርቡ። በሰባተኛው ቀን የተቀደሰ ጉባኤ አድርጉ። በዚያ ዕለት የተለመደውን ተግባራችሁን አታከናውኑ አላቸው እግዚአብሔር። የመጀመሪያው በየዓመቱ የሚያከብሩት በሃይማኖታዊ አቆጣጠራቸው የመጀመሪያው ወር እስራኤላውያን ከግብፅ የወጡበት ወር ነው። እግዚአብሔር የታደጋቸው እግዚአብሔር ከፈርዖን እጅ እንዳወጣቸው የሚያስታውሱበት ወር ነበር። እግዚአብሔር ከሞት በግብፃውያን ምድር ላይ ይወርድ ከነበረው መቅሰፍት እንዳስመለጣቸው እንደታደጋቸው የሚያስቡበት ጊዜ ነበረ፣ በዓል ነበረ። ያም ብቻ ሳይሆን ከፈርዖን ጭቆናም ስር የመውጣታቸው ተምሳሌት ነበረ። በየዓመቱ እግዚአብሔርን ያመሰግኑ ነበር። ምንድ ነበር የሚያስታውሱት? እግዚአብሔር ያዳናቸው፣ ከግብፃውያን ባርነት ስር ፈልቅቆ ያወጣቸው፣ በቀላል እንዳልነበረ፣ በታላቅ ተጋድሎ እንደነበረ፣ በደም ተጋድሎ እንደነበረ ያስታውሳሉ። ስለዚህ ሁል ጊዜ ምንድን ነው የሚያደርጉት? የመጀመሪያው ወር በገባ በአስረኛው ቀን በግ ይመርጣሉ። በግ ይመርጡና ለአራት ቀን ያስሩታል። ለአራት ቀን የሚያስሩበት ምክንያት ያ በግ ምንም እንከን የሌለበት በግ መሆኑን ለማረጋገጥ ነው። ይህ ግን ስለሚመጣው ስለ እግዚአብሔር በግ ባለመጥመቁ ዮሐንስ እነሆ የእግዚአብሔር በግ ያለው፣ ባለራእዩ ዮሐንስ ደግሞ የታረደው የእግዚአብሔር በግ ያለው፣ ክብር የሚገባው ምስጋና የሚገባው እልልታ የሚገባው ያለው፣ ማተሙን ሊፈታ የሚችል ያለው፣ መጽሐፉን ሊከፍት የሚቻለው ያለው የእግዚአብሔር በግ የእሱ ጥላ ነበሩ። ያንን ነበር የሚያስቡት የነበረው። እግዚአብሔር ለፈርዖን እንዲህ አለው፣ ያገለግለኝ ዘንድ ሕዝቤን ልቀቅ፣ ያገለግለኝ ዘንድ የበኩር ልጄን እስራኤልን ልቀቅ አለ እግዚአብሔር። ፈርዖንም እግዚአብሔርንም አላቅም እስራኤልንም አልለቅም። ብሎ ሲታበይ እግዚአብሔር እነዛን መቅሰፍቶች አመጣበት። እግዚአብሔር በትልቅ ተጋድሎ ነው ህዝቡን ከግብፅ ያወጣው። ነገር ግን በዚህ ዘመን ደግሞ በትልቅ ተጋድሎ ነው ከጠላት እጅ፣ ከሰይጣን እጅ፣ ከኃጢአት እጅ፣ ከሞት እጅ ነፃ ያወጣን ጌታ በክርስቶስ ኢየሱስ ያመኑ ሰዎች ሁሉ ሮሜ ምዕራፍ ስምንት ቁጥር አንድ ላይ እንደተነገረው ኩነኔ የለባቸውም። ምንኛ ደስ የሚያሰኝ ነው ወገኔ። ጉልበት ያለው በጉልበቱ አይደለም፣ ገንዘብ ያለው በገንዘቡ አይደለም የሚድነው፣ ኃይል ያለው በኃይሉ አይደለም። ማንም እንዳይመካ ይላል የእግዚአብሔር ቃል። ማንም እንዳይመካ የሚመካ ቢኖር በእግዚአብሔር ይመካ ዘንድ እግዚአብሔር ሁሉን ነገር ባዶ አድርጎ በነጻ በእምነት ነገር ግን በትልቅ ዋጋ በትልቅ ተጋድሎ በልጁ በኢየሱስ ክርስቶስ ደም አዳነን። ክብር ለስሙ ይሁን። እስራኤላውያን በየዓመቱ ወር በገባ በዐሥራ አራተኛው ቀን የሚያከብሩት የፋሲካ በዓል የዛ ተምሳሌት ነው። በሚያስገርም መልኩ ልክ ከፋሲካ በፊት አራት ቀን ቀድመው እስራኤላውያን በግ ያስሩ እንደነበረ፣ ጌታችን ኢየሱስ ክርስቶስ ወደ ኢየሩሳሌም የገባው ከፋሲካው ቀን ከመሞቱ ቀን በፊት አራት ቀን ቀደም ብሎ ነበረ። የሚያስገርም ትንቢት፣ የሚያስገርም ማስተማሪያ ኦብጀክት ሌሰን ማስተማሪያ ምሳሌ ነበረ። በአንደኛ ቆሮንቶስ ምዕራፍ አምስት ላይ ስንመለከት ከቁጥር ሰባት እስከ ስምንት እስቲ ላነብላችሁ። ወዳለው አንደኛ ቆሮንቶስ ምዕራፍ አምስት ከቁጥር ሰባት እስከ ስምንት የእግዚአብሔር ቃል እንዲህ ይላል፣ አሁን ያለ እርሾ እንደሆናችሁ ሁሉ አዲስ ሊጥ እንድትሆኑ አሮጌውን እርሾ አስወግዱ የፋሲካ በጋችን የሆነው ክርስቶስ ተሰውቷልና ስለዚህ በዓሉን ግፍና ክፋት በሞላበት እርሾ በአሮጌ እርሾ ሳይሆን እርሾ በሌለበት ቂጣ በቅንነትና እውነትን በእውነት እናክብር ይላል ማንም ሊመካ አይችልም ደግሞም አሁን ያለርሾ ናችሁ። አዲስ ሊጥ እንድትሆኑ በኃጢአት ያልተጨማለቀ በኃጢአት ያልረከሰ ህይወት እንድትኖሩ የተጠራችሁ ወገኖች ናችሁ እናንተ ይላል። ምክንያቱም የፋሲካው በጋችን ክርስቶስ ኢየሱስ ለእኛ ተሰውተዋልና ይላል። ይህን እስራኤላውያን በየዓመቱ ያከብሩ ነበር። እግዚአብሔር ከግብፅ ከፈርዖን እጅ ታድጎናል፣ ለወደፊትም ይታደገናል። የእግዚአብሔር ልጅ የሆነው ክርስቶስ ኢየሱስ ይመጣል በፈርዖን ጀርባ ሆኖ እስራኤልን ሲገዛ የነበረው ዛሬ ደግሞ በተለያየ መልኩ በነገስታት ውስጥ ሆኖ፣ በሐሰት አስተምህሮት ውስጥ ሆኖ፣ በሐሰት ሃይማኖቶች ውስጥ ሆኖ የእግዚአብሔርን ሕዝብ የሚገዛውን ዲያብሎስን፣ ስልጣኑን፣ ኃይሉን ይሰብር ዘንድ የእግዚአብሔር ልጅ ተገለጠ ተብሎ የተጻፈው ጌታችን ኢየሱስ ክርስቶስ የፋሲካ በግ ሆኖ ለእኛ ታረደ። ያ ብቻ ሳይሆን እስራኤላውያን እንዲያከብሩ የተነገራቸው ሌላም በዓል ነበር። ከቁጥር ስድስት ጀምሬ ሳነብ በዚያ ወር በአስራ አምስተኛው ቀን የእግዚአብሔር የቂጣ በዓል ይጀምራል። ሰባት ቀንም ያለ እርሾ የተጋገረ ቂጣ ትበላላችሁ፣ አለ እግዚአብሔር ለእስራኤላውያን ሰባት ቀን የቂጣ በዓል እርሾ የሌለበት እስራኤላውያን በየዓመቱ ይህንን ያስታውሳሉ። ምን ማለት ነው ከዚህ በኋላ የፋሲካው በግ ታርደዋልና በኃጢአት የረከሰ ህይወት አትኖሩም ማለት ነው የቅድስና ህይወት ለመኖር የተጠራችሁ ወገኖች ናችሁ ማለት ነው እስራኤላውያን ያንን በየአመቱ ያስታውሳሉ እግዚአብሔር ለተቀደሰ ዓላማ እንደጠራቸው የተለዩ ህዝብ እንደሆኑ ለእግዚአብሔር ክብር የሚኖሩ በሞራል በሚኖራቸው በእርስ በእርስ ግንኙነት፣ በቤተሰብ ግንኙነት፣ በማህበረሰብ ግንኙነት፣ በመንግስታቸው አገዛዝ ሁሉ እግዚአብሔርን መፍራት እንዲኖር እግዚአብሔር ይህንን ሰጥቷቸው ነበር። የቂጣ በዓል ያስታውሱ ነበር። ዛሬ እኛ ይህንን በዓል የብሉይ ኪዳን ስለሆነ ዛሬ ኦልሬዲ በክርስቶስ ኢየሱስ የተፈጸመልን ከመሆኑ የተነሳ እንደገና ባናከብረውም ባንጠብቀውም ነገር ግን ትምህርቱን ግን ልረሳው አይገባም። ትምህርቱ የቂጣው በዓል ከዚህ በኋላ በኃጢአት አልኖርም ነው። ወገኔ ይሄ ዓመት እያለቀ ነው። ክብር ለእግዚአብሔር ይሁን። እግዚአብሔር ረድቶን አቤኔዘር ለማለት አብቅቶናል። እግዚአብሔር እስከ ዛሬ ድረስ ረድቶናል። በአስቸጋሪ ዘመን፣ ሕይወት ከባድ በሆነበት ዘመን፣ ዓለም በምትራወጥበት ዘመን፣ ኑሮ በተወደደበት ዘመን፣ በሽታ በበዛበት ዘመን እግዚአብሔር ረድቶን ጠብቆን ለዚህ ቀን አብቅቶናል። ይህን ዓመት እያገባደደልን ነው። እግዚአብሔር እናመሰግነዋለን። ያ ብቻ አይደለም። የፋሲካው በጋችን ክርስቶስ ኢየሱስ ታርዶልናል። ባለተስፋ ሆነናል። የዘላለም ሕይወት ወራሾች አድርጎናል። ጌታ በእርሱ ያመነ ሁሉ እንዳይጠፋ ይላል የእግዚአብሔር ቃል በዮሐንስ ሦስት አሥራ ስድስት ላይ እግዚአብሔር እንዲሁ ዓለሙን ወደዋልና አንድያ ልጁን እስኪሰጥ ድረስ በእርሱ የሚያምን ሁሉ እንዳይጠፋ የዘላለም ሕይወት ትሆንለት ዘንድ እንጂ ይላል። የእግዚአብሔር አሳብ ወገኔ፣ አንድም ሰው እንዲጠፋ አይደለም። ሰው ሁሉ ከኃጢአቱ እንዲመለስ ነው። ነገር ግን የፋሲካው በግ ስለታረደ አሁን የቅድስና ሕይወት ልንለማመድ ይገባል። መጠይቃችሁ በዚህ ዓመት ውስጥ በሕይወታችሁ ውስጥ ያልወደዳችሁት እግዚአብሔርን የበደላችሁ የሚመስላችሁ ወገናችሁን የበደላችሁ የሚመስላችሁ ነገር ቢኖር ከዚህ በኋላ መቀጠል የለበትም። ወደሚቀጥለው ዓመት ከእኛ ጋር ሊሻገር አይገባም። ምክንያቱም የፋሲካው በጋችን ክርስቶስ ኢየሱስ ታርዶልናልና፣ ታርዶልናል። ምን አለ ጳውሎስ? ቀደም ባነበብኩት በአንደኛ ቆሮንቶስ ምዕራፍ አምስት ከቁጥር ስምንት ላይ ስለዚህ ይላል፣ በዓሉን ግፍና ክፋት በሞላበት እርሾ ባሮጌው እርሾ ሳይሆን እርሾ በሌለበት ቂጣ በቅንነትና በእውነት እናክብር ይላል። አዎ በክፋት በተንኮል በኃጢአት በሸር አይደለም። እግዚአብሔር ለዛሬ ያደረሰን በኃጢአታችን እንድንቀጥል አይደለም። አቤኔዘር የምንለው የኋላችንን ለመርሳት ነው። ስለዚህ አዲሱ የቂጣ በዓል ያነበረን ሌላው ደግሞ ቁጥር ዘጠኝ እስከ 11 ደግሞ እግዚአብሔር የነገራቸው እግዚአብሔርም ሙሴን እንዲህ አለው ለእስራኤላውያን እንዲህ ብለህ ተናገር። እኔ ወደምሰጣችሁ ምድር ገብታችሁ መከር በምትሰበስቡበት ጊዜ ከሰበሰባችሁት እህል የመጀመሪያውን ነዶ ለካህኑ አቅርቡ። ነዶ ተቀባይነት እንዲያገኝላችሁም በእግዚአብሔር ፊት ይወዝውዘው። ካህኑ ነዶውን የሚወዘውዘው በሰንበት ቀን ማግስት ነው ይላል። የምን በዓል ይባላል? እሱ ደግሞ የበኩራት ስጦታ በዓል ይባላል። የበኩሯት ስጦታ በዓል እግዚአብሔር ነው የሰጠኝ። እግዚአብሔር ነው ያኖረኝ። እግዚአብሔር ነው የመገበኝ። እግዚአብሔር ነው ጤና የሰጠኝ። እግዚአብሔር ነው ቤት የሰጠኝ። እግዚአብሔር ነው አካባቢን ሰላም ያደረገው። እግዚአብሔር ነው የተሸከመኝ። ልጆቼን የረዳቸው እግዚአብሔር ነው በትምህርታቸው የረዳቸው እግዚአብሔር ነው። ጤናቸውን የጠበቀልኝ እግዚአብሔር ነው። ከብቶች ያሏችሁ፣ ከብቶቼን የጠበቀልኝ እግዚአብሔር ነው። ንብረት ያላችሁ ሰዎች፣ ንብረታችሁን የጠበቀላችሁ እግዚአብሔር ነው። ይሄ ማለት ነው። ስለዚህ እስራኤላውያን የለፉበትን፣ የሰሩትን፣ ምድራቸው ያበቀለችላቸውን ከመብላታቸው በፊት የሚያደርጉት ነገር ነበር ወደ ካህኑ ፊት ያመጣሉ። ለእግዚአብሔር ምንም ስለሚያደርግለት አይደለም። አንዲት ነዶ ነው የሚያመጡት በእግዚአብሔር ፊት። ገና ለራሳቸው ሳይበሉት፣ ገና ሳይወቁት፣ ገና ወደ ጎተራቸው ሳይመልሱት ወደ እግዚአብሔር ፊት ያቀርባሉ። ምንኛ ደስ የሚያሰኝ ባህል ነው ወገኖቼ፣ ያለንን ነገር ወደ እግዚአብሔር ፊት ማቅረብ፣ አንተ ነው የሰጠኝ ማለት አንተነ ያደረክልኝ ማለት አንተነ የጠበከኝ ማለት አንተነ የተሸከምከኝ ማለት። እስራኤላውያን እንደዛ ነበር የሚያደርጉት ወደ ካህኑ ያመጡታል ከሰንበት ማግስት፣ ካህኑም በእግዚአብሔር ፊት ይወዘውዘዋል። አንተነ የሰጠህን ሕዝብህን የባረከው አንተነ ምድራችንን የባረከው አንተነ ሰላምን የሰጠህን አንተነ ዝናብን የሰጠህን አንተነ አፈሩን ያለመለምከው አንተነ አውሬን የቀለከልክልን አንተነ ነቀዙን የገሰስክልን አንተነ አንበጣውን የቀለከልክልን አንተነ። ስለዚህ አምላካችን እግዚአብሔር ሆይ እኛ መኖሪያችን አንተነ፣ መደገፊያችን አንተነ፣ ተስፋችን አንተነ ማለት ነው። እንደዛ ይሉ ነበር። እኛ ዛሬ ይህን ዓመት እግዚአብሔር ሲያሳልፈን፣ ሲያሻግረን፣ ሲሸከመን፣ ሲሞላልን፣ የሚማሩት ተምረው ሲመረቁ፣ የሚነግዱት ነግደው ሲያተርፉ፣ ቤት የሰሩት ሰርተው ሲጨርሱ፣ የሄዱት በሰላም ሲመለሱ፣ ማን ነው ያደረገልን? በእውኑ እግዚአብሔር ከእኛ ጋር ባይሆን ኖሮ እዚህን ደርስ ነበር። እኛስ ምንድነው ነው የምናደርገው? እግዚአብሔር ላደረገልን ነገር እግዚአብሔር ብዙ ነገር አይፈልግም። የበኩራት ነዶን ይዘን በፊቱን እንድንቀርብ ነው። ለስሙ ክብር እንዲሆን አንተን ያደረግልኝ ከሰጠን ስጦታ ከባረከን በረከት አንተነ የባረከኝ እንድንለው ይፈልጋል። ያ ብቻ አይደለም ዛሬ ብቻ ሳይሆን ለነገም ተስፋም ማድረግህ በአንተ ነው ማለትን ያሳያል። የሚያስገርመው ወገኖቼ እስራኤላውያን ከግብፅ በሚወጡበት ጊዜ የፋሲካው በግ ሲታረድ በጉ እንዳያድር አለ እግዚአብሔር በዛው ምሽት ተበልቶ ማለቅ አለበት አለ። አንዳንድ የመጽሐፍ ቅዱስ ምሁራን ለምንድን ነው እንደዛ የተባለው ብሎ ሲተነትኑ፣ ስለ ነገው እንዳያስቡ ዛሬ የመገብኳችሁ ዛሬ የረዳኋችሁ እስከ ዛሬ ያደረስኳችሁ እኔ ነኝ፣ ነገም እኔው ነኝ ይላል እግዚአብሔር። ነገም እኔ አለሁ ነገም ክንዴ አይደክምም አይዝልም። ነገም ምሕረቴ አይሰበሰብም። ነገም ቸርነቴ አይነጥፍም። ማለቱ ነው እግዚአብሔር። እኔ አበላችኋለሁ፣ እኔ አጠጣችኋለሁ፣ እኔ እጠብቃችኋለሁ፣ ብቻ እናንተ ቃሌን ስሙ ምነግራችሁን ተቀበሉ። በቃሌ መሰረት ተመላለሱ። እግዚአብሔርን ፍሩ። ስርዓቱንና ትእዛዙን ተከተሉ። ስለነገው አታስቡ፣ እኔ አለው ይላል አምላካችን እግዚአብሔር። የፋሲካው በግ እንደማያድር ሁሉ መናም አያድርም ነበር፣ ወገኖችን፣ መናም አያድርም። እግዚአብሔር ለእስራኤላውያን ከሰንበት ቀን ውጪ በየዕለቱ መናን ይሰጣቸው ነበር። በሰንበት ቀን ግን እጥፍ አርብለት እንዲሰበስቡ ይፈቅድላቸው ነበር። ስለዚህ በሰንበት ቀን አርብለት የተሰበሰበው ለሁለት ቀን እንዲሆን የተሰበሰበው አይበላሽም ነበር፣ አይተላም ነበር፣ አይገማም ነበር። ነገር ግን ሌላ ቀን የሚሰበስቡት ለእግዚአብሔር ባለመታዘዝ እግዚአብሔርን ባለመታመን የሚያደርጉት ነገር ለበረከት አይሆንም ነበር። እግዚአብሔር የሚለው ጌታችን ኢየሱስ ክርስቶስ ጸሎት ሲያስተምረን የዕለት እንጀራችንን ስጠን ዛሬ በሉ አለ። ለዛሬ የሚያስፈልገንን ስጠን። ጌታ ኢየሱስ ደግሞ ማቴዎስ ምዕራፍ ስድስት ውስጥ ስለ ነገ አትጨነቁ፣ ነገ ስለ ራሱ ያስባልና አለ። ምንድን ነው የሚለው? ያላችሁትን ሁሉ ዛሬውኑ ብሉና ጨርሱ ማለቱ ነው አይደለም። ነገር ግን በእግዚአብሔር ታመኑ፣ እስከ ዛሬ ያደረሳችሁ ለነገም አለ እግዚአብሔር። ግንኙነታችንን፣ ዝምድናችንን፣ መተማመናችንን ይፈልጋል። በሚያስገርም መልኩ ይጠማል። እግዚአብሔር ከልጆቹ ጋር ግንኙነት ማድረግ ይፈልጋል። አምላካችን አለሁላችሁ።